የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ እረቡ መጋቢት አራት ሁለት ሺ አስራ አንድ ዓመተ ምህረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ኢትዮጵያ ባለፈው እሁድ ተከስክሶ 157 ሰዎች በሙሉ ካለቁበት አውሮፕላን የተገኘውን ብላክ ቦክስ ማለትም ዝርዝር የበረራ መረጃና የድምፅ መቅረጫ መሳሪያ ለምርመራ ወደ ውጭ ሀገር እንደምትልክ አስታወቀች። በእርግጥ ብዙ ሀገሮች ይጠይቃሉ። ከራሳቸው ኢንተረስት ይሆናል ወይም እኛን ለመደገፍ ሊሆን ይችላል። ነገር ግን ለእኛ የሚመቸልን የተከሰተውን አደጋ ለመመርመር ሙሉ ኢንፎርሜሽን ይሰጠናል ብለን የሚያነብልን ሀገር በመንግስት ደረጃ የሚወሰንና እኛም ደግሞ ያንን ተከትለን የምንሄድ ይሆናል። የኢትዮጵያ የትራንስፖርት ሚኒስቴር ቃል አቀባይ ኮሎኔል አንድዬ አያሌው ናቸው። በዝርዝር ዘገባ ይዘናቸዋል። እሁድ የተከሰከሰው ይህን የኢትዮጵያ አየር መንገድን የተመለከተ ዘገባ ይኖረናል። ሌሎች ዘገባዎችም አሉን። ሁሉንም ከጋቢና ብ የታገኙታላችሁ። አብራችሁን ቆዩ ዜና እናስቀድም አጠር አጠር ላሉ ካለም አቀፍ አካባቢዎች ያጠናቀር ናቸውን ዘገባዎች ይዤ ተመልሼ መጥቻለሁ። አቃቢ ሕግ በነ ሜጀር ጀኔራል ክንፈ ዳኘው ላይ አሻሽሎ ባቀረበው ክስ ተከሳሾቹ ሐሰተኛ ተቋም አቋቋመው ስምምነት ሲፈራርሙና ክፍያ ሲፈጽሙ ነበር ሲል አመለከተ። የሀገር ውስጥ መገናኛ ብዙኃን ባሰራጩት ዘገባ መሰረት በሰባት ተከሳሾች ላይ ዛሬ የቀረበውን ክስ ያየው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ አስራ አምስተኛ ወንጀል ችሎት ሲሆን ተከሳሾቹ እንዳሰላልፋቸው ሜጀር ጀነራል ክንፈ ዳኘው ብርጋደር ጀነራል ጥጋቡ ፈትለ፣ ሻለቃ ገብረ ስላሴ ገብረ ጊዮርጊስ፣ ሻለቃ ፋሲል አበራ ኃይሉ፣ የመቶ አለቃ ቶማስ ደረሰ፣ ወሰኔለ ኃይለ ሚካኤል፣ ህድአት ወልደ ተንሳይ ዶክተር መኮንን ገብረ ሚካኤል ናቸው። ተከሳሾቹ ካሊፎርኒያ ኢንተርናሽናል ኢንስቲትዩት ኦፍ ቴክኖሎጂ የሚባል በአሜሪካም ሆነ በኢትዮጵያ የማይታወቅ ሐሰተኛ ተቋም አቋቁመው ከብረታብረትና ኢንጂነሪንግ ኮርፖሬሽን የትምህርት ስልጠና አፈጻጸም መምሪያ ውጪ ከኮርፖሬሽኑ ጋር የውል ስምምነት እንዲፈጸምና ክፍያው በውጭ ምንዛሬ እንዲፈጸም እንዳደረጉ ይናገራል። የአቃቤ ህጋቦት አቤቱታ አድራጎቱ በኢትዮጵያ መንግሥት እንዳይታወቅም መምህራንን እና በቱሪስት ቪዛ ከውጭ በማስገባትና ያለ ትምህርት ዲግሪ በመስጠት እንዲሁም በማስተማር ሽፋን የሀገሪቱን የውጭ ምንዛሪ ወደ ውጭ በማሸሽ ወንጀል ሲል ከሷቸዋል ተጠርጣሪዎቹን። ክሱ አክሎም ሐሰተኛ ነው ባለው የትምህርት ተቋም በታዳሽ ኃይልና በኦፕሬሽንስ ማኔጅመንት በማስተርስ ዲግሪና በፒኤችዲ ደረጃ ከፍተኛ ትምህርት ለመስጠት በሚል በ2006 ዓ ም የ1 ሚሊዮን 393300 ዶላር በ2007 ዓም የ698 ሺና 650 ዶላር እንዲሁም በ 28 ዓ.ም የ1 ሚሊዮን 397 ሺ 300 ዶላር ውል ስምምነት መፈራረማቸውን ይናገራል። በ2009 ዓ ም በኢንዱስትሪያል ኢኮኖሚክስ ተመሳሳይ ደረጃ ያለው ትምህርት ለመስጠት በሚል አራት ውሎችን መዋዋላቸውና 3 ሚሊዮን 301140 ዶላር ወይም 75 ሚሊዮን 114030 ብር ሀሰተኛ ነው በተባለውና አሜሪካ ውስጥ የተከፈቱ ሲል አቃቤ ህጉ በክሱ ላይ በጠቀሳቸው ሂሳቦች ገቢ አድርገዋል ማለቱን ዘገባዎቹ ይናገራሉ። አቃቤ ህግ አሻሽየ ዋለው ብሎ ላቀረበው ክስ ተከሳሾቹ መልሳቸውን በጽሁፍ እንዲያቀርቡ ችሎቱ አዞ ለፊታችን ሰኞ መጋቢት 9 2011 ዓ.ም ተለዋጭ ቀጠሮ ሰጥቷቸዋል። በአፍሪካ ሙሰኛ ባለስልጣናት ከሕዝብ ላይ ተዘርፈው አውሮፓ የሚቀመጡ ሀብቶች ለልማት ወደ የአገሮቻቸው እንዲመለሱ ለማድረግ የፈረንሳያው ፕሬዚዳንት ኢማኑኤል ማክሮን ግፊት እንዲያደርጉ ጠቅላይ ሚኒስትር አብይ አህመድ ጠየቁ። በሌላ በኩል የፈረንሳያው ፕሬዚዳንት ሲናገሩ ኢትዮጵያ በምስራቅ አፍሪካ ሰላም ለማስከበርና ና ሽብርተኝነትን ለመከላከል ለምታደርገው ጥረት አገራቸው ከፍተኛ ግምት ያላት በመሆኑ የባህርና የአየር ኃይሏን ለማጠናከር የስልጠናና የቁሳቁስ ድጋፍ እንደምታደርግ አስታውቀዋል። ሁለቱ መሪዎች የመከላከያ ትብብር ስምምነትና የኢንቨስትመንት ማስፋፊያ የመግባቢያ ስምምነት ተፈራርመዋል። ስለ ስምምነታቸውም ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥተው ነበር። ሶማሊያ ውስጥ ጉፍ ጋድጉ በተባለ መንደር በሚገኝ ገበያ ላይ የዛሬ የደረሰ የአራት ፈንጂዎች ፍንዳታ ቢያንስ አምስት ሲቪሎች ሲገደሉ አርባ ሰዎች መቁሰላቸውን አንድ ባለስልጣን ተናግረዋል። የደቡብ ምዕራብ ክፍለ ሀገር ቃል አቀባይ ኑረዲን ዩሱፍ ጋአሞ ፍንዳታው የደረሰው ከባይዶዋ ሰላሳ ኪሎ ሜትር ርቆ በሚገኘው ሰዎች በሚበዙበት ገበያ ላይ ነው ሲሉ ለአሜሪካ ድምጽ ሬዲዮ ለሶማሊኛ ቋንቋ ዝግጅት ክፍል ተናግረዋል። አሸባሪዎቹ ሰዎች በብዛት በሚገኙበት ሮብ ገበያ ላይ ፈንጂዎች ቀብረው እንዳፈነዱ ላረጋገጥ ላረጋግጥላችሁ እፈልጋለሁ ብለዋል ቃል አቀባዩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር አሜሪካ የተሰራውን ስድስት ወራት ውስጥ ሁለት የተከስክሶ ወደ ሶስት መቶ ሀምሳ የሚጠጉ ሰዎችን ህይወት ያጠፋውን አዲስ ጀት አውሮፕላን በረራ እንዲያግዱ ከሀገር ውስጥና ከዓለም አቀፍ እየቀረበ ያለው ጥሪ እየተቋቋመ ይገኛል። የዋይት ሃውስ ባለስልጣኖች በተናገሩት መሰረት ትራምፕ ስለ ቦይንግ ሶስት ሰባት ሰላሳ ሰባት ማክስ ስምንት ጄት አውሮፕላን ጉዳይ እየተነጋገሩ ነው። ትራምፕ የሚነጋገሩት ከማን ጋር እንደሆነ ግን አልገለጹም። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።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 የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ኢትዮጵያ ባለፈው እሁድ ተከስክሶ 157 ተሳፋሪዎቹ በሙሉ ካለቁበት አውሮፕላን የተገኘው ብላክ ቦክስ ማለትም ዝርዝር የበረራ መረጃና ድምጽ መቅጃ መሳሪያ ለምርመራ ወደ ውጭ ሀገር እንደምትልክ አስታውቃለች። ግብጽ፣ ካዛኪስታን፣ ቪየትናምና ቦይንግ 737 ማክሴት አውሮፕላኖች በአየር ክልላቸው እንዳይበሩ ዛሬ አግደዋል። ማምሻውን ዘጋቢያችን ሙክታር ጀማል የኢትዮጵያ የትራንስፖርት ሚኒስቴር ቃል አቀባይ የሆኑትን ኮሎኔል አንዳርዬ አያሌውን ስለ ብላክ ቦክሱ አነጋግሯቸዋል። አመሰግናለሁ ኮሎኔል አንድዬ አያሌው፣ በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክቶሬት ቢሮ ኃላፊ። እኔም አመሰግናለሁ። ኮሎኔል በቅርብ የተገኘው የመረጃ ቋት ወይ ደግሞ ብላክ ቦክስ የሚባለው በተመለከተ አሁን ያለበት ደረጃ ምንድን ነው? ጉዳዩን ለመመርመር እና እውነታውን ለማወቅ ደግሞ የት ነው? ማን ነው ማድረግ የሚችለው? እንደምታውቀው ይህ የመረጃ ቋት ብዙ ኢንፎርሜሽን የያዘ የአውሮፕላኑን ሁሉንም ፓራሜትር የአውሮፕላኑን እንቅስቃሴ ሁሉ የሚዘ መዘግብ በመሆኑ ይህ የመረጃ ቋት እዚህ ሀገር ውስጥ ለማንበብ ረቀቅ ያለ ሶፍትዌር ይፈልጋል። ራሱን የቻለ የራሱ ሶፍትዌር አለው። በዚህ ምክንያት ወደ ሌላ አቅም ወዳለው ሀገር ወስደን እናስመረምራለን። ብዙ ሀገሮች ይሄ ሶፍትዌር የላቸውም። በተለይ እንደዚህ እንደኛ ያሉ ሀገሮች የላቸውም። ኢትዮጵያ አየር መንገድ አላቸው። ግን አሁን እነሱ ኦፕሬተር ስለሆኑ፣ የአውሮፕላኑ ባለቤት ስለሆኑ፣ የምንመረምረው ደግሞ እኛ ስለሆን ወደ ሌላ ሀገር ወስደን ማስመርመር ስላለብን ግዴታ ወደ ውጭ እንድንወስድ እንገደዳለን። በምን ያህል ጊዜ ነው ሄዶ ተጠንቶ ይመለሳል ተብሎ በግምት የተቀመጠው? ይህን አሁን ልነግርህ አልችልም። ወደሚወሰድበት ሀገር ያለው አሰራር፣ የራሳቸው አሰራር ስላላቸው ሳምንትም ቀናትም ልልህ አልችልም። ቢያንስ ከሳምንት ያላነሰ ይወስዳል ብዬ ገምታለሁ። ግምት ነው የምነግርህ። በዛ በምንሰራበት ሀገር ላይ ሁኔታው ይወሰናል። ጉዞ መች ነው ማለት ነው? አሁን ሌላ ተዘጋጅቷለው ይተልኳል ሁሉ ነገር ተዘጋጅቷል። ጉዞ መቼ እንደሆነ በመንግስት ደረጃ የተያዘ ነው። መቼ እንደሆነም ገና አላወቅንም። ኮሎኔል፣ ምናልባት የመጨረሻ ጥያቄ፣ የት ነው ይሄ ነገር ይታያል ተብሎ የታሰበው ከሀገር ደረጃ ማለት ነው? አላወቅ ነውም እስካሁን ድረስ መንግስት በሚሰጠ መመሪያ መሰረት ወደዚያ ሀገር እንድትወስዱ ተብሎ ሲታዘዝ ዘንድ እንሄዳለን። ምናልባት የጠየቁ እንደ አሜሪካ አይነት ሀገሮች ጥያቄ ያቀረቡ አሉም ይባላል። ከዚህ አንጻር ሀሳብ አለ በእርግጥ ብዙ ሀገሮች ይጠይቃሉ። ከራሳቸው ኢንትረስት ይሆናል ወይም እኛ ለመደገፍ ሊሆን ይችላል። ነገር ግን ለእኛ የሚመቸንን የተከሰተውን አደጋ ለመመርመር ሙሉ ኢንፎርሜሽን ይሰጠናል ብለን የሚያነብልን ሀገር በመንግስት ደረጃ የሚወሰንና እኛም ደግሞ ያንን ተከትለን የምንሄድ ይሆናል። በጣም ነው ማመሰግነው ኮሎኔል አንድዬ አያሌው ፈንታ በትራንስፖርት ሚኒስቴር የአውሮፕላን አደጋ ምርመራ ዳይሬክቶሬት ቢሮ ኃላፊ ይህን ቃለ መጠይቅ ስላደረጉ በአሜሪካ ድምፅ አድማጮችም በጣም አመሰግኑታለሁ። እኔም አመሰግናለሁ። ሙክታር ጀማልንም ኮሎኔል አንድያ እያሊሆንም እናመሰግናለን። ተከታዩ ዘገባችን ተመሳሳይ ጉዳይ እየያዘ ይሆናል። ሰለሞን ክፍሌ ሰፋ ያለ ዘገባ አለው በዚህ ጉዳይ ላይ ዘኒውዮርክ ታይምስ ጋዜጣ የኢትዮጵያ አየር መንገድ ቃል አቀባይ አቶ አስራት በጋሻውን ጠቅሶ እንደዘገበው ኢትዮጵያ ይህን ከወደቀው አውሮፕላን የተገኘ ዝርዝር የበረራ መረጃና ድምፅ መቅረጫ መሳሪያ ወደ ውጭ ሀገር የምትልከው በምርመራው ሂደት እንዲያግዝ ነው። የትኛው ሀገር እንደሆነ ግን በይፋ አልተገለጸም። መርማሪዎች የዚህን ብላክ ቦክስ እየተባለ የሚጠራ መሳሪያ መገኘት የአደጋውን ምክንያት ለማወቅ እጅግ ጠቃሚና ወሳኝነት አለው ብለው ያምናሉ። የኢትዮጵያ አየር መንገድን ቃል አቀባይ አቶ አስራት በጋሻውን አሁን ከመሸ በስልክ አግኝቻቸው ነበር። እንደምን አመሹ አቶ አስራት፣ ጤና ይስጥልኝ እንደምናላችሁ? አላችሁ አድማጮችም እንደምን ሰነበታችሁ። መቼ ነው ይሄ ብላክ ባክስ የሚባለው መሳሪያ የተገኘው? ብላክ ቦክስ የሚባለው በአይሮፕላኑ ውስጥ ያለው በጣም ጠቃሚ መሳሪያ የተገኘው ሰኞ ዕለት ከጠዋቱ አምስት ሰዓት ከአርባ ደቂቃ በኢትዮጵያ አቆጣጠር አካባቢ ነው። እናንተ መመርመሪያው መሳሪያ ስለሌላችሁ ብላክ ቦክሱን በአፋጣኝ ወደ ውጭ አላካችሁም፣ አዘግታችኋል ተብላችኋል። ለዚህ ወቀሳ ምን ይላሉ? እኛ እንደ አየር መንገድ እና ሌላ በኩል ደግሞ እንደ ተመርማሪ አካል አፋጣኝ ውሳኔ ለመስጠት የአየር መንገዱ ብቸኛ ውሳኔ ሰጪ አካል አይደለም እና ኢትዮጵያ አየር መንገድ በዚህ ጉዳይ ላይ በቀጥታ ስለማይ ምልክተው ከሌሎች አካላት ጋር በተለይም አክሲደንት ኢንቨስቲጌሽን ቢሮ፣ ይሄ የአደጋ መርማሪ ቢሮ ተቋቁሟል። ከእነሱ ጋር ህብረት ነው የሚደረገው። የኢትዮጵያ አየር መንገድም ይህንን ብላክ ቦክስ በይዞታው ስር አይደለም። ይሄ በአሁኑ ሰዓት በመርማሪ እጅ የሚገኝ ሲሆን ከመርማሪው ጋር በሚደረግ ንግግርና ኢትዮጵያ አየር መንገድ ዋና ስራ አስፈጻሚና ሌሎች አባላት በሚወስኑት የመጨረሻ ውሳኔ መሰረት ወደ ውጭ ሀገር በአስቸኳይ ይጓጓዛል። መቼና ወደ የትኛው ሀገር የምትልኩ ይመስላችኋል? በምን ያህል ፍጥነት? እጃችን ላይ አማራጭ አገሮች አሉ። የተሻለ አቅም ያላቸውን አገራት አንዱን በዛሬው ምሽት ወይም በነገው ጠዋት ላይ ይወሰናል። ነገር ግን የምንልከው ወደ አውሮፓ አህጉር ይሆናል። ከወዲሁ የተገኙ ሌሎች ፍንጮች አሏችሁ? ለአደጋው ምክንያት ሊሆኑ ይችላሉ የሚባሉ እንዲህ ብሎ ለመናገር አሁን መላምት ብቻ ነው የሚሆነው። ስለዚህ እንዲህ ማለትም አይገባም። አደጋው የተከሰተበትን ምክንያትና የአደጋውን መንስኤ የሚያጣራ የአደጋ መርማሪ ኮሚቴ ተቋቁሟል። ይህ ኮሚቴ ከአሜሪካኑ ቦይንግ አሜሪካ ከሰራው ሀገር ኤፍ ኤ እና የደህንነት አጣሪ መስሪያ ቤት ጋር እንዲሁም ከኢትዮጵያ መንግስት የትራንስፖርት ሚኒስቴር እንዲሁም ሲቪል አቪዬሽን ጋር የተወጣጣ ኮሚቴ ስላለ ያ በሚያወጣው ሪፖርት እንጂ ምንም አይነት መላምት መናገር መናገር አልፈልግም በዚህ ዩናይትድ ስቴትስ ግን ማክሰይት አውሮፕላኖችን አሁንም እያበረረች ነው። በዚህ ላይ ይተቹና አበቃለሁ። እንግዲህ አገራት የሚከተሏቸው የራሳቸው አሰራር አለ። የኢትዮጵያ አየር መንገድ በተለይ ለደንበኞቹ በሚሰጠው ከፍተኛ የደህንነት ዋስትናና ለደህንነት የሚያደርገውን ጥንቃቄ ተከትሎ የተወሰደ እርምጃ እንጂ ከአሜሪካ መንግስት ጋር ወይም ከአሜሪካ በሚገኘው ከቦይንግ ካምፓኒ ጋር በተለየ መንፈስ አይደለም። ስለዚህ የኢትዮጵያ አየር መንገድ የወሰደው እርምጃ ለተናጠል ለደህንነትና ለጥንቃቄ ሲባል ብቻ ነው። አቶ አስራት በጋሻው የኢትዮጵያ አየር መንገድ ቃል አቀባይ፣ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እናንተም በርቱ። ወደ ኒውዮርክ ታይምሱ ጋዜጣ ዘገባ ልመለስ። እዚህ በዩናይትድ ስቴትስ ቦይንግ 737 ማክስ ኤይት አውሮፕላኖችን ያበረሩ ሁለት ፓይለቶች ባለፈው ኅዳር የአውሮፕላኖቻቸው አፍንጫ ድንገት ቁልቁል ወደ መሬት ተዘቅዝቆ እንደሚበር ያ የሆነውም ከኦቶ ፓይለቱ ጋር በተያያዘ መሆኑን አመልክተው ሪፖርት አቅርበዋል። በፌዴራሉ መንግሥት የአደጋ ሪፖርት ማስፈሪያ መዝገብ መሠረት እነዚህ የአሜሪካ አየር መንገድ ፓይለቶች የገጠሟቸው ችግሮች ቀደም ሲል ኅዳር ውስጥ ከተከሰከሰውና አንድ መቶ ሰማንያ ዘጠኝ ተሳፋሪዎቹ በሙሉ ካለቁበት የኢንዶኔዥያው አየር መንገድ ላየን ኤር የበረራ ቁጥር 610 ጋር ተመሳሳይ ነው። እርግጥ የዚህኛውም አደጋ ምክንያት በምርመራ ላይ ቢሆንም በማክስ ኤይቱ የኮምፒውተር መሳሪያ ላይ የተሳሳተ መረጃ መጫን አውሮፕላኑ ድንገት እንዲያዘቀዝቅ አድርጎታል ተብሎ ይታመናል። አሜሪካውያኑ ፓይለቶች ሁለቱም እንደገና የበረራ ከፍታቸውን አስጠብቀው መጓዝ የቻሉት ኦቶፓይለቱን ማለትም አውቶማቲክ የማብረሪያ መሣሪያውን ካጠፉ በኋላ ነው። የቦይንግ 737 ማክስ 8 ጀት አውሮፕላኖች ብዙ ሀገሮች ውስጥ እንዳይበሩ ታግደው ከምድር አይነሱም። ጀቶቹ ለወትሮው በዓለም ዙሪያ በሳምንት 8500 በረራዎችን ያካሂዳሉ። ግብፅ፣ ቪየትናም እና ካዛክስታን ቦይንግ 737 ማክስኤት አውሮፕላኖች እንዳይበሩ በማድረጋቸው በጀቶቹ ላይ የበረራ እገዳ ያደረጉትን ሀገሮች ቁጥር 41 አድርሰውታል። የራሷ የኤቪዬሽን ባለሥልጣን ያላት ሆንግ ኮንግም ለማክስኤት ጀቶች የአየር ክልሏ መዘጋቱን ትላንት አስታውቃለች። ማክሴት አውሮፕላኖች ከምድር እንዳይነሱ ትእዛዝ ከሰጡ ሀገሮች በተጨማሪ በትንሹ ሰላሳ አራት አየር መንገዶችም አውሮፕላኖቹን በአንድ ላይ ሰብስበዋል። የካናዳው ሳንዊንግ አየር መንገድ በትናንትና ሁለት ያሉትን አራት አውሮፕላኖች ከምድር እንዳይነሱ አዟል። እርምጃውን የወሰደው ግን እንደ ዩናይትድ ስቴትስ ሁሉ መንግስት ሳይሆን ኩባንያው ነው። ኩባንያው ባወጣው መግለጫ እርምጃ የተወሰደው ከደህንነት ጋር በተያያዘ ሳይሆን ብዙ ሀገሮች አውሮፕላኖቹ በአየር ክልላቸው ውስጥ እንዳይበሩ በማድረጋቸውና ከንግዱ ጋር በተገናኘ ነው ብሏል። በዩናይትድ ስቴትስ የፌዴራሉ ኤቪዬሽን አስተዳደር ማክስ ኤይት ችግሩ እስኪፈታ ድረስ እንዳይበር የሚቀርበውን ተጽዕኖ እየተከላከለ መሆኑንም ዘ ኒውዮርክ ታይምስ ጋዜጣ ዘግቧል። ይህ በእንዲህ እንዳለ ከዩናይትድ ስቴትስ ውጪ ማክስ ኤይት ጄቶች በብዛት ያሉት የኖርዌይ አየር መንገድም አውሮፓ አውሮፕላኖቹ እንዳይበሩ በማገዱ የደረሰበትን ኪሳራ ቦይንግ ካሳ እንዲከፍለው ሊጠይቅ ነው። በጊዜያዊው የበረራ እገዳ ምክንያት የደረሰውን ኪሳራ ማካካስ ያለበት አውሮፕላኖቹን የሠራው ኩባንያ መሆኑ ግልጽ ነው ይላል የኖርዌይ አየር መንገድ ዛሬ ያወጣው መግለጫ። የኖርዌይ አየር መንገድ አውሮፕላኖች በመላ አውሮፓና ከዚያም ባሻገር ወደ ሌሎች ሀገሮች ይበራሉ። ከ160 በላይ ሌሎች ሞዴሎች ያሉት አየር መንገድ የማክስ ኤት አውሮፕላኖቹ ብዛት 18 ብቻ ናቸው። በአሁኑ ሰዓት በዓለም ላይ የቻይናን ያህል ብዙ ማክስ ኤት ጀት አውሮፕላኖችን ያገደ ሀገር የለም። 96 ናቸው ከበረራ የታገዱት አውሮፕላኖቹ። እና ይሄ ወደ ቻይና በሚደረጉ በረራዎች ላይ ምን ተጽዕኖ ያሳድራል? ከመጀመሪያው ዕለት ከሰኞ አንስቶ እንደታየው ምንም የለም። የቻይና አየር መንገድ በባሪ ፍላይት መረጃ መሠረት 62 በረራዎችን ሰርዟል። በመሆኑም ለቀሩት 288 በረራዎቹ ተተኪ አውሮፕላኖች ነበሩት። በቻይና የደህንነት ተቆጣጣሪዎች መሠረት ባለፈው ዓመት በአማካይ በቀን 15ሺህ በረራዎች ተደርገዋል። እጅግ ከፍተኛ ቁጥር ያላቸው አውሮፕላኖች በሚርመሰመሱበት የቻይና አየር ክልል ውስጥ ጋዜጣው ዘገባውን በመቀጠል ቦይንግ በሚገልጸው መሠረት ደግሞ የቻይና አየር መንገድ የዓለምን የአየር ትራፊክ ከመቶ 14ቱን ይሸፍናል። ይህ አሃዝ በ20 ዓመታት ውስጥ አንድ አምስተኛውን እንደሚይዝም ይተነብያል። የተባበሩት መንግሥታት ድርጅት የአቪየሽን ኤጀንሲስ በማክስ ኤይት ጄቶች ጉዳይ ላይ ምን እርምጃ ወስዷል? እስካሁን ባለው ጊዜ ምንም የለም። ብዙ የዓለም ሀገሮች ለጥንቃቄ ሲሉ የእነዚህ ሞዴል አውሮፕላኖች ለጊዜው እንዳይበሩ በማገዳቸውና በኢትዮጵያው አየር መንገድ የበረራ ቁጥር 302 ላይ አደጋው የደረሰበት ምክንያት እስኪታወቅ ድረስ እንጠብቃለን ይላል የዓለሙ ድርጅት የአቪዬሽን ኤጀንሲ። አንድ ውጤቱ ተጠቃሎ ሪፖርቱ ይፋ ከተደረገ በኋላ ኤጀንሲው የሚወስዳቸውን እርምጃዎችና የሚሰጣቸውን የማሻሻያ ሀሳቦች ያቀርባል ሲልም ዓለም አቀፉ የሲቪል አቪዬሽን ድርጅት በትላንት መግለጫው አስታውቋል። ድርጅቱ አክሎም አሁን ያለውን ውሱን መረጃ መሠረት በማድረግ ብሔራዊ መንግሥታት በተናጠል የሚወስዷቸውን እርምጃዎች እንደሚያከብርም ተናግሯል። የኤጀንሲው ዋና ጽሕፈት ቤት ሞንትሪዮል ካናዳ ሲሆን የዓለም አቀፍ የሲቪል አቪዬሽን ሕግጋት ስምምነቶችና የደህንነት ጥበቃ መመሪያዎች ሥራ ላይ መዋላቸውን ይቆጣጠራል፣ ያስከብራል። ሰለሞንን ላጠናቀረው ዘገባ በጣም እናመሰግናለን። አድማጮች፣ ተከታዩ ዘገባችን ሙክታር ጀማል አደረጋው በደረሰበት ቦታ ተገኝቶ እዛ አካባቢ ያገኛቸውና ያነጋገራቸውን ሰዎች አስተያየት የያዘ ነው። አዊ ስመጣም ያው ቱሉ ፈራ ማርያም ቤተክርስቲያን በዛ ላይ ነው ያለፈው። እዛም አልፎ ደግሞ የአበራ ጎበና ና የአቶ ዳዱ ቤት ላይ ነው ያለፈው ሮ ሲያልፍ በሰከንድ ነው። ዚህ ሰው የተከሰከሰው ሰው ያለ ደምና በይህ ሰዎች ምንም አላገኘንም፣ አጥንት ብቻ የተከሰቱች የተበታተነ ጨርቃ ጨርቅ፣ የተቃጠለ ወረቀትና ምንም በቃ መልኩ የማይታወቅ ነገር ላይ ነው የደረሱ ነው። ከመውደቁ በፊት ስ ላይ ያለ እንዴት ነበር የሚሆነው? የተለየ ባህሪ ምንድን ያየው ከሌሎች አውሮፕላን የተለየ ከአውሮፕላው ነገር የተቀየረው? ያው ሀይሉ በጣም በጣም ኃይለኛ ከአውሮፕላኖቹ መካከል እሱ በጣም ነው የቀየረው። ድምፁ ነው ድምፁ ሲቀይር፣ እንዲ አውሮፕላን እንዴት ነው ድምፁ የቀየረው ብለን እኛም ዝም ብለን ቆመን ስናየው፣ ዝም ብሎ ቀጠጥ ብሎ መጣና ከክልላችን ውስጥ ሳይወጣ ነው እዚህ ነገሩ የተከሰተው። ዝቅ ብሎ ነው ወይ በራው ከፍ ብሎ ነው የሚበረው? የሚበርበትን ደረጃ ሲያሳየን፣ አይ ዝቅ ብሎ ነው የሚበረው። በጣም ከፍታ የለውም መሬት ላይ ነው በጣም በጣም ደግሞ ሲበርም ትንሽ እያጎነበሰ እየቀረቀረ ነው ይሄ እንዴ አውሮፕላን ቆይ እንዴ ለመውረድ ፈልጎ ነው ወይንስ እንዴ ተዘግቶ ቆይ እትላም አልጥነውም በጣም ፓውሩን እንዴት እየጨመረ ሄደ መሬት ላይ ዝቅተኛ እንዴት መጨመር ቻለ ብለን በጣም እኛም በጣም ስጋ ያኔ በጣም ነው ያስፈራን እኛም ስናው ታየን ነው እዚህ ወደቀ ሲወርቅ እኛም ደረስን በቃ ጋጤ ምንም የምናወራው ነገር አጣብን። በቃ የምናወራው ነገር ነው ያጣ ነው። እዛኛ ቆምን የምን ሰበሰበው ያው ፖሊስ መጣና የሰበሰበውን ነገር ሁሉንም ተሰብሰበ ተሰበሰበ። ወርጣጣቆችም ቶሎ ደረሱና ያለውን እቃ አከማቹ በመጡበት ቤተሰብ እና ፌዴራሎች ያው ጠቅላይ ሚኒስትርም መጥቶ በሊኮፕተር መጥቶ ጎሚቶ ሄደዋል። በጣም አዛን በጣም አዛን ከራሳችን ጀምሮ በጣም በአገሪቷ ላይ በጣም በጣም ነው አሳዛኝ የሆነ ሁኔታ ነው። አሳዛኝ ነው በጣም። ሙክታርን እናመሰግናለን። አድማጮች፣ ተከታዩ ዘገባችን ወደ ድሬዳዋ ይወስደናል። የድሬዳዋ አስተዳደር ምክር ቤት የከፍተኛ አመራሮችን ለውጥ አደረገ። የአስተዳደሩ ምክር ቤት አፈ ጉባኤ፣ ከንቲባ፣ ምክትል ከንቲባና ሌሎች አራት የካቢኔ ሹመቶች ላይ ነው በዛሬው ዕለት ለውጥ ያደረገው። ከአንድ ወር በፊት በድሬዳዋ የተካሄደውን ተቃውሞ ተከትሎ የኢህአዴግ ምክር ቤት ስራ አስፈጻሚ የሆኑት አቶ ተፈራ ደርበውና አቶ መለስ አለም በመሩት መድረክ ሁሉም ከፍተኛ አመራሮች የተገመገሙ ሲሆን አሁን የመጣው የአመራር ለውጥም ይህን ተከትሎ የተደረገ ነው ተብሏል። አዲስ ቸኮል ተጨማሪ አለው። የድሬዳዋ አስተዳደር ምክር ቤት በሁለተኛ የስራ ዘመኑ ባካሄደው አምስተኛ አስቸኳይ ጉባኤ ድሬዳዋን ለሶስት አመት ተኩል በከንቲባነት የመሩት አቶ ኢብራሂም ውስማን ድርጅታቸው ኢሶዴፓ ለሌላ ተልእኮ ስለሚፈልጋቸው መልቀቂያቸው እንዲቀበል ያቀረቡትን ጥያቄ ተቀብሎ በምትካቸው አቶ ማህዲ ጊሪን በከንቲባ ማድረግ ምክትል ከንቲባ ሆነው እንዲሰሩ ሾሟቸዋል። የቀድሞ ከንቲባ ኢብራሂም ኡስማን በእርሳቸው አመራርነት ዘመን ሀገሪቱ ብሎ ማስተዳደሩ አለመረጋጋቱ ስለነበሩና ብዙ ትኩረታቸው ጸጥታ ማስከበር ላይ ስላተኮረ ለከተማቸው የሚመኙትን ያህል ልማት አልሰራውም ብለዋል። ይሁንና በእርሳቸው አመራርነት ዘመን የኢንዱስትሪ ማዕከል ግንባታ መጠናቀቁን የምድር ባቡር ግንባታ መገንባቱና ሌሎች ስራዎች መሰራታቸውን ገልጸዋል። የአብዲ መሀመድ ኡመር ወይም አብዲሌ መዋቅር እንዲፈርስ እንዲፈርስና አሁን የተጀመረው ሀገራዊ ለውጥ እውን እንዲሆን ያበረከቱትን ማስተዋጽኦ ጠቅሰዋል። አዲስ የተሾሙት ከንቲባ ማህዲ ጊሬ ሮብሌ የመጀመሪያና ሁለተኛ ዲግሪያቸውን በፖለቲካ ሳይንስና ዓለም አቀፍ ግንኙነት እንዳገኙ የተነገረ ሲሆን በጅጅጋ ዩኒቨርሲቲ በተለያዩ አመራርነት እርከኖች በሶማሌ ክልል የቴክኒክና ሙያ ቢሮ ኃላፊነት በሴቶች ጉዳይ ሚኒስትር አማካሪነት በሽንሌ ወረዳ ምክትል አስተዳዳሪነትና በኢሶዴፓ ውስጥም በኃላፊነት መስራታቸው ተገልጿል። የድሬዳዋ አስተዳደር ምክር ቤት አባል ባለመሆናቸው በከንቲባ ማዕረግ ምክትል ከንቲባ ሆነው የተሾሙት አቶ ማህዲ ጊሬ የህዝቦችን አብሮነትና ሰላም፣ የወጣት ስራ አጥነት እንዲሁም ልማትና መልካም አስተዳደር የትኩረት ነጥቦቻቸው እንደሚሆኑ አስታውቀዋል። በሌላ በኩል በቅርቡ አፈጉባኤ ሆነው የተሾሙትና በወጣቶች ተወዳጅ እንደሆኑ የሚነገርላቸው አቶ ከድር ጀዋር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ሆነው ሲሾሙ የእርሳቸውን የአፈጉባኤነት ሹመት ደግሞ የቀድሞ ምክትል ከንቲባና ንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የነበሩት አቶ አብደላ አህመድ ተረክበዋል። አቶ አብደላ ከዚህ በፊትም በርከት ላሉ ዓመታት በአፈጉባኤነትና ምክትል አፈጉባኤነት ሰርተዋል። አቶ ማሀዲ ከምክትላቸው ባሻገር ሌሎች አራት የካቢኔ አባሎቻቸውንም ቀይረዋል። ሆኖም ሁሉም ተሿሚዎች ከአንድ ተቋም ወደ ሌላ ተቋም የተዘዋወሩ ናቸው። በድሬዳዋ የ40/40/20 ቀመርን በመቃወም የሚንቀሳቀሰው ሳተናው የድሬዳዋ ወጣቶች ህብረት አባል የሆነ ወጣት ወንዶሰን ኪዳኔ ግን በግል የአቶ ከደር ጀዋሪ ሹመት ቢደግፍም ነባሩ ቀመር እንዲቀጥል በመደረጉ ግን በሹምሽሩ ለውጥ ይመጣል ብሎ እንዳያምን እንዳደረገው ይናገራል። ህዝብ ውሳኔ አለ። ይሄ 40/40/20 ውሳኔው የፖለቲካ ውሳኔ ነው። ዛሬም ነገ ማንም ቢቀየል ምን ንዲል አርባ አርባ ሀያ እስካልተነሳልን ድረስ እኛ ሰላም አናገኝም። ምክንያቱም በአርባ አርባ ሀያ ቀመር ነው ሁላችንም እያገለለን ያለ ነው። ድሬዳዋ ድሬዳዋ እንዲትን ስሜት ሳይሰማል ጫት ቃሚ መጠጥ ጠጪ ተስፋ የቆረጠው ትውልድ የተፈጠረው ይሄ ቀመር ከመጣ ጊዜ ነው። ስለዚህ አሁን የተደረገው ለውጦች እኔ በራሴ በኩል ሙሉ ለሙሉ ምንም አይነት ለውጥ ያመጣል ብዬ አልገምትም። ምንም አያመጣም። ያየውን ነገር የለም። ምክንያቱም እኛ ሰዎች ይቀየሩልን ሳይሆን በዋነኝነት ሀሳባችን አርባ አርባ አያዩረን በግለሰብ ደረጃ አሁን ከድርን በጣም የምንወደው ልጅ ነው ጥሩ ልጅ ነው። ብዙ ስራዎች ይጠብቁታል። ምክትል ከንቲባ ነው እንግዲህ ምክትል ከንቲባና ንግድ ኢንዱስትሪ ነው አይደለ ቢሮ ኃላፊ ነው ስለዚህ በጣም ስራ ይጠብቀዋል። ድሮ የምንወደው ልጅ ነው አንዱ ልጅ አስጠግጦልናል። ግን በዋነኝነት ቦታ ጥያቄ ስለሆነ ነው። አሁን ትልቁ ችግራችን ነው። ከወር በፊት በከተማው የተነሳውን ተቃውሞ ተከትሎ ከፍተኛ አመራሩ የጠቅላይ ሚኒስትሩ አማካሪ በሆኑት አቶ ተፈራ ደርበው እና አቶ መለስ አለም መሪነት ግምገማ ያካሄዱ ሲሆን የአመራር ለውጡም የግምገማ ውጤት እንደሆነ ነው የሚነገረው። ምክር ቤቱ ባለፈው በከተማ የተነሳውን ተቃውሞ ተከትሎ ከጸጥታ ከፖለቲካ አመራር እንዲሁም ከልማትና መልካም አስተዳደር አንጻር ሊሻሻሉ ይገባቸዋል ተብለው ከወር በፊት በተለዩ ጉዳዮች ዙሪያ የተከናወኑ ተግባራትንም በቀድሞ ከንቲባ ኢብራሂም ውስማን ቀርበው ውይይት ተካሂዶባቸዋል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ተከታዩ ዘገባችን ወደ ብሩንዲ ነው የሚወስደን። ብሩንዲ በሀገሯ ያሉትን ዓለም አቀፍ የሰብአዊ መብት ተሟጋችና ድርጅቶችን መዝጋቷን ተከትሎ የደረሰባት ተቃውሞ አለ። አዲሱ አበበ ዝርዝሩን ይዟል። ኮሚሽኑ ትናንት ማክሰኞ ለተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ባቀረበው ሪፖርቱ ብሩንዲ አገሯ ውስጥ ላለፉት 23 ዓመታት የዘለቀውን የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ መዝጋቷ አሳዛኝ መሆኑን አመልክቷል። የብሩንዲን የሰብአዊ መብት ይዞታ የሚቆጣጠረው ብቸኛው ዓለም አቀፍ አካል ይኸው መርማሪ ኮሚሽን መሆኑ ይታወቃል። ብሩንዲ በአሁኑ ወቅት አገሯ ውስጥ የሚገኙ መንግስታዊ ያልሆነው የውጭ ድርጅቶች በሙሉ እንደገና እንዲመዘገቡና የሰራተኞቻቸውንም ስም ዝርዝር፣ ጎሳቸውን ጭምር እንዲያቀርቡ ጠይቃለች ይህንን ያደረገችው በአዲሱ ኮታ መሰረት ሠራተኞቹ ስልሳ ከመቶ ሁቱ፣ አርባ ከመቶ ቱትሲ እና ሰላሳ ከመቶ ሴቶች መሆናቸውን ለመለየት እንደሆነ ተገልጧል። ፍራንሷ ሃምፕሰን የኮሚሽኑ አባል ናቸው። አንዳንድ መንግስታዊ ያልሆኑ የውጭ ድርጅቶች ብሩንዲ ያወጣችው አዲስ ኮታ ከዓላማችን ጋር ተጻራሪ ስለሆነ አገሪቱን ለቀን እንወጣለን እንጂ በዚያ መስፈርት መሄድ አንችልም ማለታቸውን በአስተርጓሚ ተናግረዋል። መንግስታዊ ባልሆኑ የአገር ውስጥ ድርጅቶች፣ በሰብአዊ መብት ተሟጋቾችና ቡሩንዲ ውስጥ በሚገኙ ነጻ መገናኛ ብዙሃን ላይም አሉታዊ ተጽዕኖ ያለው የዲሞክራሲያዊ መድረኩ እየጠበበ መሄድ ለመጪው 2020 ምርጫ ጥሩ ምልክት አይደለም። እንደ አውሮፓውያን አቆጣጠር በ2015 በነበረው ምርጫ ፕሬዚዳንት ንኩሩንዚዛ ለሶስተኛ ጊዜ እወዳደራለሁ በማለታቸው የተቀሰቀሰው ፖለቲካዊ አመጽ ገና እልባት እንዳላገኘ የገለጸው ኮሚሽኑ የተቃዋሚ አባላት እየተዋከቡ፣ እየተሳደዱና ዛቻም እየደረሰባቸው መሆኑን አመልክቷል። ጄኔቫ ውስጥ በተባበሩት መንግስታት ድርጅት የቡሩንዲው አምባሳደር ሪኖቫ ታቡ ኮሚሽኑ ተአማኒነት የሌለው የተቃዋሚዎች አፈቀላጤ ነው በማለት ወቀሳ አሰምተው ሲያበቁ ተቃዋሚዎች ያነሱት ሮሮም ሐሰትና የፈጠራ ክስ ነው ብለዋል። የሰብአዊ መብት ምክር ቤቱ ፕሬዝዳንት ግን እኒህን አምባሳደር አስጠንቅቀዋቸዋል። ግለሰቦች ላይ ካነጣጠረ ነቀፌታ ይቆጠቡና በጋራ ጉዳዮች ላይ ያትኩሩ በማለት አዲሱ አበበን ላደረሰን ዘገባ እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አትቤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ያቀናበረልን ደግሞ ሞክቢል ያበሮ ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Dio sa che le americati.